ቁጥራቸው የበዛ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያዊ ማህበረሰብ አባላት በአማራና አፋር ክልሎች የወደሙ ንብረቶችን ለመገንባት ድጋፍ እንደሚያደርጉ ተገለጸ። ባህር ዳር ተገኝተው በመልሶ ግንባታ ላይ ከአማራ ክልል ከፍተኛ አመራሮች ጋር የተወያዩ እነዚህ የማህበረሰብ ክፍሎች የህወሓት ታጣቂዎች ተቆጣጥረዋቸው በነበሩ የአማራና የአፋር ክልል ከተሞች አውድመዋቸዋል የተባሉ ቦታዎችን ከጎበኙ በኋላ ከመንግስት ጎን በመሆን በመልሶ ግንባታው ድጋፍ እንደሚያደርጉ ቃል ገብተዋል። አስቴር ምስጋናው ዝርዝር አላት። በጉብኝታቸው ወቅት በተመለከቱት የውድመት መጠን እጅግ ማዘናቸውን የገለጹት ከዩናይትድ ኪንግደም በርሚንግሃም ከተማ ባህር ዳር የተገኙት አቶ ወርቅሁን መቅጫ ናቸው። ትምህርት ቤቶች ላይ፣ ጤና ተቋማት ላይ እና የጤና ተቋማት ደግሞ የማንኛውም ሲቪሎች የሚጠቀምበት ነው። ከወታደር ጋር ግንኙነት፣ ከዚህ ከፖለቲካው ጋር ግንኙነት ያለው ነገር አይደለም። ትምህርት ቤት ከዚህ ከነዚህ ጋር ነገር እነዚህን ነገሮች ማጥፋት ማለት ምን ማለት እንደሆነ አይገባኝም። የጥፋቱ ብቻ ሳይሆን እኛ ኢትዮጵያውያኖች ይህ ነበር ወይ ባህላችን፣ ተፈጥሯችን፣ ግብረ ገብንትናችን፣ የአስተዳደጋችን፣ የእሴታችን ይሄ ነበር ወይ? እንዴት ይሄ እሴታችን በዚህ ጊዜ ውስጥ ከሰውነት ባህሪ ውጭ ጪ ሊሆን እንዴት ቻለ የሚለው ነገር ነው። እና በጣም ያሳሰበኝና ከዩናይትድ ስቴትስ ኮሎራዶ ግዛታችሁና በሀሽታግ ኖሞር እንቅስቃሴ ላይ ተሳታፊ መሆኗን የገለጸችው ወጣት ሂሩት በቀለ የተመለከተችው የጉዳት መጠን በማህበረሰቡ ላይ የከፋ በደል ማድረሱን ትናገራለች። ያው አገራችን ጥሪ ባደረገችው መሰረት ጠቅላይ ሚኒስቴር በጠሩት መሰረት መተናል። በጣም ያማል። እህቶቻችን ላይ የተደረሰው ግፍ በሰማንያ አምስት አመት መነኩሴ ላይ የተደረገው ግፍ የፈረሰው ትምህርት ቤት በቃ አማራ ክልል አፋር ክልል ድቅቅ ብሎ እንዳይነሳ ተደርጎ ቲፒኤልኤፍ ያደረገው ጉዳት አሞኛል። በጣም ያማል ሳስበው እንቅልፍም አይወስደኝም። እና ኦንሊቲን ኮፕ ማደርገው ምን ቢሆን ነገር አድርጌ እነዛን እህቶቼን አይዟችሁ ብዬ በእውቀቴም በጉልበቴም በምችለው ሁሉ ሀልፕ ሳረግ ነው ልሽርልኝ የሚችለው ወደ አማራ ክልል የመጣው በውጭ የሚኖረው ማህበረሰብ ቁጥር ከፍተኛ መሆኑን የገለጹት የአማራ ክልል ዲያስፖራ ማህበር ሰብሳቢ አቶ ሀብታሙ አዱኛ በመልሶ ማቋቋምና ማልማቱ ሂደት ተባባሪ እንደሚሆኑ ቃል መግባታቸውን ተናግረዋል። እንደው ከጠበቅኩት በላይ ነው የመጣው። ቁጥርም ከጠበቅ ነው በላይ መጠው ሰው ቁሞ ነበረ፣ መድረኩን ሲሳተፍ የነበረው የተነጋግርንበት አጭር አጀንዳም ይህን የተጎዳ አካባቢ እንዴት መልሰን እንገንባ፣ እንዴት የተጎዳውን ህብረተሰባችን እንደግጥ በሚል ነው ትኩረት አድርጎ ዲያስፖራ አዎ እና ሁሉም በግሩፕ በግሩፕ ክሊኒኮችን ለመጠገን የህክምና ቁሳቁስ ይዞ በመምጣት ገንዘብ ይዞ በመምጣት ድጋፍ እያደረገ ነው ያለው። ቀሪውም ጊዜ የዚህ የድጋፍ ጊዜ ነው የሚሆነው። አሁን ትኩረታችን በሙሉ የተጎዱ አካባቢዎችን፣ ወገኖችን መደገፍ፣ የፈረሱ ተቋማትን እንደገና መገንባት ላይ ስራ እየተሰራ ነው ያለው። በዚህ ደረጃ ዲያስፖራው በአንድ ሀሳብ በአንድ አላማ ላይ ተሰባስቦ አይቻላቅም። እስከዛሬ ባለው ሁኔታ ውጭ የነበረውን ነገር ነው መጦ የደገመው በዲፕሎማሲ መልኩ ለሀገሩ ዘብቁ መሆን የነበረ እዚህ መጥተው ደግሞ በከፍተኛ ቁጭት በተለይ የተጎዱ አካባቢዎችን ሲያይ ከጠበቀው በላይ ነው። በቃ እና ያለውን ነገር በሙሉ ነው እየሰጠ ያለው። በቃ ከበርኒንግሃም የመጡት አቶ ብርቃየው መቅጫ ከመልሶ ማልማቱ በተጨማሪ መሰረት ይገባል ስለሚሉት ስራ ሀሳባቸውን ሲገልጹ መልሶ መገንባቱ ቤትን መገንባት ድንጋይ መካብ ነው። ሲሚንቶ መቆለል ነው። ወንበር መግዛት ነው ጠረጴዛ መግዛት ነው፣ የተለያዩ ቁሳቁሶችን ማምጣት ነው። እነዚህ ነገሮች ቀላሎች ናቸው። ግን በመጀመሪያ ከዛ በፊት ግን መሰራት ያለበት መልሰን መገንባት ያለብንና እንደ ኢትዮጵያውያን እንደ ሰው መገንባት ያለብን ግን የሰው ልጅ አእምሮ ላይ የወጣቶቹ ላይና ይህ በኢትዮጵያ ውስጥ የሰረጸው ከፍተኛ የሆነ የጥፋት የዘር ፖለቲካ ከኢትዮጵያ ውስጥ መጀመሪያ መጥፋትና እሱ ላይ ነው አተኩረን መስራት ያለብን። እሱ ላይ አተኩረን ሰርተን ኢትዮጵያውያን እንደ ኢትዮጵያዊ በፊት እንደነበረን እሴትና ባህላችንን በዓለም ላይ እንታወቅበት የነበረውን በጎ ምግባር መመለስ ከቻል እዛ ላይ ሁላችንም ተረባርበር መስራት ከቻል ሁሉም ወደ ህሊናው ተመልሶ እዛ ላይ መስራት ከቻል ይህ የመልሶ መገንባቱ ነገር ቀላል ነው ብዬ ነው የማስበው። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ የሀገራቸውን ጥሪ አክብረው የመጡ በውጭ የሚኖሩ ኢትዮጵያውያን ጋር በመልሶ ግንባታ ዙሪያ በስፋት መክረዋል። ጥሪውን አክብረው ለመጡትም በዚሁ መድረክ ምስጋና አቅርበዋል። በሌሎች ብልጫ በተወሰደበት ወቅት ራሳችሁን አደራጅታችሁ ጊዜያችሁንና ገንዘባችሁን መስዋዕት አድርጋችሁ ኢትዮጵያ በዲፕሎማሲ የነበራትን ተበላጭነት እንደገና ለመመለስ ያለምን ህዝብ መረጃ በመስጠት ኖሞር በሚል በቃ እንግዲህ በሚል በመፍጠር ወደ አፍሪካዊነት ማማ ኢትዮጵያን ለማሳደግ የሰራችሁት ስራ በታሪክ የሚወሳ በመሆኑ በዚህ መድረክ ማመስገን ፈልጋለሁ። የመንግስትን ጥሪ ተቀብሎ ወደ ሀገር ቤት የገባው በውጭ የሚኖር ማህበረሰብ አሁንም የአይነትና የገንዘብ ድጋፍ እያደረገ መሆኑን የገለጹት የአማራ ክልል የዲያስፖራ ማህበር ሰብሳቢ አቶ ሀብታሙ አዱኛ የድጋፉ መጠን ተጠንቶ ግምቱ ለህዝብ ይፋ ይደረጋል ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር